ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከኤርትራ ጋር ያለውን ግንኙነት ለመወሰን ጥናቶች አድርገናል። በጥናቶቹ ላይ ጠንካራና ጥልቅ ውይይት ከተካሄደባቸው በኋላ በፖሊሲ ደረጃ ለሕዝቡ ይፋ ይደረጋል ብለዋል። ጠቅላይ ሚኒስትሩ በትግራይ ምዕራባዊ ዞን የሚገነባውን የሆመራ የተቀናጀ የግብርና ምርቶች ማቀናበሪያ ኢንዱስትሪ ፓርክ የመሰረተ ድንጋይ ባኖሩበት ወቅት ከአካባቢው ማህበረሰብ ጋር ባደረጉት ውይይት ላይ ነው ይህን የተናገሩት። ግርማይ ገብሩ የመንግስት ሚዲያን ጠቅሶ አጭር ዘገባ ልኮልናል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በምዕራቡ የትግራይ ዞን ሕሞራ ከተማ ውስጥ ከሚገኙ ነዋሪዎች ጋር ባደረጉት ውይይት ነዋሪዎቹ የተለያዩ ጥያቄዎች አቅርበውላቸው መልስ ሰጥተዋል። ከጥያቄዎቹ አንዱ ከኤርትራ ጋር ያለን ግንኙነት በሚመለከት ምንድን ነው እየታሰበ ያለው? ይላል። ጠቅላይ ሚኒስትሩ ለቀረበው ጥያቄ መልስ ሲሰጡ መንግስት ከኤርትራ ጋር ለተፈጠረው ግጭት ለመፍታት እስካሁን ድረስ ይዟቸው የነበረውን ፖሊሲዎች ያስታውሳሉ። ከኤርትራ ጋር የተነሳው በተመለከተ እስካሁን ድረስ የያዝነው ፖሊሲ የነበረው በሰላም ይሄን የድንበር ውዝግብ ጉዳይ ለመጨረስ ድርድር ሀሳቦችን አስቀምጠን እጃችንን ዘርግተን በሰላማዊ መንገድ ይሄ ነገር እንጨርስ የሚል አምስት ነጥብ የሰላም የድርድር ነጥብ አቅርበን በተደጋጋሚ ጥሪ አቅርበናል። ሁለተኛው የያዝነው ፖሊሲ ማናቸውም አይነት ትንኮሳዎች በእኛ ላይ የሚያካሂድ ከሆነ ዓለም አቀፍ ህግ በሚፈቅደው መሰረት ተመጣጣኝ እርምጃ መውሰድ አለብን የሚል ፖሊሲ አስቀምተን ሄደናል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከኤርትራ ጋር ያለው ግንኙነት እንዴት መፍታት እንደሚቻል ጥናት መካሄዱንና ጥናቱ ላይ ጥልቅ ውይይት እየተካሄደበት እንደሚገኝ ገልጸዋል። አሁን ጥናቶች ጨርሰናል። በእነዚህ ጥናቶች ላይ ተመስርተን ምን አይነት ፖሊሲ መከተል አለብን የሚል ጠንካራ እና ጥልቅ ውይይቶች እያካሄድን ያለንበት ደረጃ አለ። ጥናቱ በሚጠናቀቅበት ጊዜ እና ፖሊሲው በሚመለከተው አካል በሚገባ ውይይት ተደርጎ መስማማት ላይ ሲደርስ ይሄንን ፖሊሲ ህዝባችን የሚፈጽመው ስለሚሆን ለህዝቡ የምንገልጽበት ጊዜ ይኖራል ማለት ነው። ስለ ፖሊሲው ምንነት መቼና እንዴት ተግባራዊ እንደሚሆን ግን ዝርዝር ማብራሪያ አልተሰጠም። ለአሜሪካ ድምፅ ግርማይ ገብሩ ከመቀለም